ትኩረቱ በእጅጉ አነጋጋሪና ዩናይትድ ስቴትስ ውስጥ የሚኖሩ በብዙ ሚሊዮኖች የሚቆጠሩ ስደተኞችን የሚመለከት ርዕሰ ጉዳይ አዲሱን የዶናልድ ትራምፕ ፕሬዚደንታዊ የአፈጻጸም ትዕዛዝ ጨምሮ በዩናይትድ ስቴትስ የኢሚግሬሽን ፖሊሲ ዙሪያ እየመጡ ያሉ ለውጦችና አንድምታዎችን ቀረብ አድርጎ በጥልቀትና በትኩረት የሚመረምር ውይይት ነው። ተወያዮቹ የሚጌታቸው በካሊፎርኒያ ክፍለ ግዛቷ ሳን ሆዜ ከተማ የአሜሪካ የሕግ ጠበቆች ማህበር የሳንታ ክላራ ቫሌ ሊቀመንበር ናቸው። በስደተኞች ጉዳይ ተሟጋችነት ይታወቃሉ። አቶ ፍጹም አቻም የለህ በዋሽንግተን ዲሲና ቨርጂኒያ በጥብቅና ስራ የተሰማሩ በስደተኞች ሕግ ዙሪያ ለረጅም ጊዜ ያገለገሉ ባለሙያ ናቸው። አቶ ተክለ ሚካኤል አበበ በካናዳ ቶሮንቶ በጥብቅና ስራ የተሰማሩ ባለሙያ ናቸው። እንግዶቹን ያወያየው አሉላ ከበደ ነው። ተወያዮቻችን አንተና አንቺ ብላህ አወያየን ብለው በጠየቁት መሠረት ነው አሉላ የሚያነጋግራቸው። ወደ ውይይቱ ልምራችሁ። አመሰግናለሁ። በመረጣችሁት መንገድ እያስተዋወቅ ቀጥላለሁ። የቅርቡን የዩናይት ስቴትስ የኢሚግሬሽን ፕሬዚዳንታዊ ትዕዛዝ ተከትሎ አነጋጋሪም፣ አንዳንዴም አሳሳቢ ጉዳዮች እየተነሱ ነው። በተለይ ደግሞ በስደተኛው ማህበረሰብ አካባቢ በቅጡ ሁኔታውን ለመረዳት ከሚደረገው ጥረት ምን ይሆን እጣዬ እስከሚለው ድረስ ይዘልቃል። እንደ ሰዎቹ የህጋዊ መኖሪያ ፍቃድ መኖርና ያለመኖር። እስኪ ከአጠቃላይ ሁኔታ እንነሳ። የፕሬዚዳንት ዶናልድ ትራምፕ አስተዳደር ያወጣው ትዕዛዝ ማንን ይመለከታል? ምንስ አሳሳቢነት አለው? አጠቃላዩ የህጉን መንፈስ የሚካንቺ ልጀምር። አመሰግናለሁ፣ በጣም ስለዚህ ግብዣ። አቶ አሉላ አሁን በቅርብ የወጣውን የኤግዜክቲቭ ኦርደር ወይንም ትዕዛዝ ብቻውን ሳይሆን ምናልባት የዛሬ ሁለት ሳምንት አካባቢ የዲፓርትመንት ኦፍ ሆምላንድ ሴኩሪቲ በሜሞራንደም ደረጃ ያወጣቸው አንዳንድ ነገሮች ጋራ አንድ ላይ አድርገን በሁለት ብንከፍለው ጥሩ ነው። አንደኛ ከውጭ ለሚመጡ ይሄ ነገር አዲስ ላሉ ምን ይመለከታቸዋል? ሁለተኛ ደግሞ በአገር ውስጥ ደግሞ ላሉ እነሱንስ በሚመለከት ምን አይነት አዳዲስ ነገር ውስጥ እየሆኑ ነው ያለው እያልን ብናየው ጥሩ ነው። መልካም። አገር ውስጥ ካለው እንነሳ። በአገር ውስጥ ያለ ማን ያሳስበዋል? ማን ይመለከተዋል? ይሄ አጋጅነቱ ጉዞን ነውና በጉዞ ሊካተቱ የሚችሉ ሰዎች ወይም ከዚህ ተነስተው ከጉዞ ሲመለሱ ሊያሳስባቸው የሚችሉ ሰዎችንም አዛምደው ይመልከቱ። ጥሩ ነው። አንዳንድ ነገር ምናልባት የኛም ማህበረሰብ የማይመለከት ከሆነ እዛ ላይ አላተኩርም። ለምሳሌ በሶስት የሚከፈሉ የስደተኛ አይነቶችን እናያለን እዚህ ሀገር ያሉት ማለት ነው። አንደኛ ለምሳሌ በተለያየ አይነት ሁኔታ በፍርድ ቤትም ሆነ በተለያየ ሂደት ውስጥ አልፈው ጉዳያቸው ሳይሳካላቸው ቀርቶ ነገር ግን ወንጀል ስለሌላቸው ሊሆን ይችላል፣ ወይንም በተለያየ አጋጣሚ ሊሆን ይችላል፣ ከሀገር ውስጥ ያልተባረሩ ሰዎች አሉ። እነኝህ ሰዎች ምናልባት በዓመት አንዴ በስድስት ወር አንዴ እየሄዱ የኢሚግሬሽን መስሪያ ቤት እየፈረሙ በሰላም የሚኖረዋል። ለእንደነኝ አይነት ሰዎች አሁን አስጊ የሆነ ነገር እየተፈጠረ ነው ማለት ከዚህ በፊት ጉዳያቸው በተለያየ አይነት ሁኔታ ተዘግቶ የነበረ አሁን ኢሚግሬሽን እና ካስተምስ ኢንፎርስመንት በቀላሉ ከአገር ሊያስወጣቸው የሚችሉ ስለሆኑ እነሱን ያስወጣል። አንደኛው በሁለተኛ ደረጃ የተለያየ አይነት ወንጀል የፈጸሙ ሰዎች ሊኖሩ ይችላሉ አሁን በኢሚግሬሽን ደረጃ አንዳንድ ወንጀሎች የቋሚ መኖሪያ መብት ፍቃድም ሆነ ጥገኝነትም ሆነ የተለያዩ አይነት ነገሮችን እንዳያገኙ ሰዎችን ያግዷል አንዳንድ ወንጀሎች ግን ምናልባት ይህንን እንኳን ባያግዱ በተለያየ አይነት መንገድ በፍርድ ቤት ሂደት ከጠበቃ ጋራ በመከራከር አንዳንድ ጠቀሜታ ሊያገኙ የሚችሉ የነበሩ ሰዎች አሁን ወንጀል ስለፈጸሙ ብቻ ከሀገር ሊወጡ እንደሚችሉ አስገዳጅ አይነት ሁኔታ ሊመጣ እንደቻለ እሱን አይተናል። እሱ አሳሳቢ ሆኖ እናያቸዋለን። በሶስተኛ ደረጃ ደግሞ ምንም አይነት ማመልከቻ ያላገቡ እዚህ ሀገር ዝም ብለው የኖሩ በተለያየ አይነት አጋጣሚ የመጡ አንዳንዶቹ ከሁለት ዓመት በታች የኖሩ ሊሆኑ ይችላሉ። አንዳንዶቹ ከሁለት ዓመት በላይ የኖሩ ሊሆኑ ይችላሉ። እንደነኚህ አይነት ሰዎችም ባለው አጋጣሚ በተለይ ከሁለት ዓመት በታች እዚህ ሀገር ነዋሪ የሆኑ ሰዎች ምንም አይነት ማመልከቻ ሳያመለክቱ ምንም አይነት ለጊዜውም ሆነ በቋሚነት ሊያስቆያቸው የሚችል መብት ከሌላቸው አሁን የኢሚግሬሽንና ካስተምስ ኢንፎርስመንት መጀመሪያ አለ ፍርድ ቤት ፕሮሰስ ከሀገር ሊያስወጣቸው የሚሞክር ትኩረት የሚያደርግባቸው እንደሆኑ እናያለን። እነህ እንግዲህ ከታች ያሉት ናቸው። ከዛ ደግሞ በሁለተኛ ደረጃ ለምሳሌ ቋሚ መኖሪያ ፍቃድ ያላቸው ብዙዎች ሰዎች አሉ። በተለይ በእኛ ማህበረሰብ ምን አይነት ነገር አለ? ብዙ ጊዜ ስልክ ስለሚደወሉልን ነው። ግሪን ካርዴን ካገኘው በአመት አንዴ ቤበጣ ይበቃል። አገር ቤት እየኖርኩኝ ወይንም ሌላ ቦታ እየኖርኩ እያሉ ብዙ ሰዎች ይደውላሉ። አሁን እነኚህ ሰዎች በትናንሽም በትላልቅም ነገር ግሪን ካርዳቸው ላይ ችግር አምጥተዋል ማለት ነው። ለምን አንድ ሰው ከስድስት ወር በላይ ከዚህ ሀገር ውጭ ከቆየ ወይንም ከአንድ አመት በላይ ከዚህ ሀገር ከቆየ የቋሚ መኖሪያ መብቱን በገዛ ፍቃዱ እንደተወ ሊቆጠር ስለሚችል ማለት ነው። ስለዚህ እንደዚህ እንደዚህ አይነት ላይ ለምሳሌ እዚህ ሀገር ሲገቡ ጥያቄ በማብዛት በተለያየ አይነት ሁኔታ ነገሮችን ከዚህ ቀደምም ያለ ህግ ቢሆንም የበለጠ ጠበቅ አድርገው ሊይዙት እንደሚችሉ እናያለን። ይሄ አንድ። ሁለተኛው ደግሞ ለምሳሌ የጥገኝነት ወረቀት ከጠየቁ በኋላ የቋሚ መኖሪያ መብት ፍቃድ ሲሰጣቸው የአገራቸውን ፓስፖርት ተጠቅመው ወደ አገራቸው የሚመለሱ ሰዎች ምንም እንኳን አሁን ቋሚ መኖሪያ መብት ፍቃድ ያላቸው ቢመስላቸውም አገራቸው በመመለሳቸው የሀገራቸውን ፓስፖርት በመጠቀማቸው እንዲህ አይነቱ ነገር ያለ ህግ ቢሆንም እነዚህ አይነት ሁኔታዎች ላይ አሁንም የካስተምስ እና ቦርደር ፐትሮል ጠበቅ ያለ እርምጃ ይወስዳል ብለን እናስባለን። እንግዲህ ይሄ በተለይ እኛም ማህበረሰብ በሚመለከት አንዳንድ ከላይ ከላይ ያየናቸው ነገሮች ናቸው። ጊዜ ልስጥና ለይጨምራለን ግሩም። አሁን ያነሷቸውን አንኳር አንኳር ነጥቦች ፈታ ፈታ እያደረግን እንመለከታለን። አሳሳቢነታቸው በተለይ በሰዎቹ ህይወት ላይ የሚያሳድሩትን ተጽዕኖ ጭምር በዝርዝር መረዳት ይጠይቃልና በዚህ ሰዓት የሚከታተሉ አድማጮች ሊያነሷቸው የሚችሉ ጥያቄዎችን ለማንሳት እንሞክራለን። አቶ ፍጹም ቀደም ብሎ በየሚ የተገለጡትን ሶስት ፊት ለፊት የሚታዩ ሁኔታዎች ሊያስከትሉ የሚችሉ ስጋት ሊያሳድሩ የሚችሉባቸውን ሰዎች ለይተዋል። በተለየ ሁኔታ ሊታይ የሚችሉ ቡድንን በላቸው ሁለት ወገኖችን አንስተዋል። እስኪ በተነሱትም ላይ አለፍ ብለው ምናልባትም በዓለም አቀፍ ደረጃ የተነሳውንም የህጉን መንፈስ በጥቅሉን መረዳት ይጠይቃልና በአጠቃላዩ የህጉን መንፈስ ፕሬዚዳንታዊ ትዕዛዝ መንፈስም ላይ አንዳንድ ነጥቦችን ቢያነሱ ጥሩ። ፕሬዚዳንት የተመረጠው አሜሪካ በጣም ብዙ ስደተኛ ትቀበላለች፣ አሜሪካ ስደተኛ በዝቷል፣ ቁጥሩን መቀነስ አለብን፣ ያለውንም ማስወጣት አለብን ብሎ ነው። አስራ አንድ ነጥብ አምስት የሚሆኑ ህጋዊ ፈቃድ የሌላቸው ሰዎች አሜሪካን ሀገር አሉ። ብዙ ሰው ያተኮረው እዛ ጋ ነው። ግን ይሄ መንግስት አዲስ የተመረጠው የዶናልድ ትራምፕ መንግስት ምንድን ነው የሚለው በጣም ብዙ ሰው በዝቷል አሜሪካን አገር። ስለዚህ አሁንም እንዳለችው አንደኛ እዚህ ያለውን በህጋዊም ሆነ ያለ ህጋዊ ፈቃድ ያለውን ሰው ቁጥር መቀነስ፣ ሁለተኛ ደግሞ አዲስ አለማስገባት ነው። ስለዚህ ከዚህ አንጻር ነው ይህንን ማየት ያለብን ማለት ነው። ለምሳሌ አሁን የዚህ መንግስት አስተሳሰብ ምንድን ነው ብዙ ሰዎች የጥገኝነት መንገዱን ማለት የአሳይለም ፕሮሰሱን እየተጠቀሙ እዚህ ሀገር ይቆያሉ ነው። ስለዚህ አዲስ የወጣው ፖሊሲ ምንም እንኳን እዚህ አዲሱ ማዘዣ ጋር ማንም ሰው አሳይለም የመጠየቅ መብቱን ይሄ ማዘዣ አይከለክልም ብሎ ቢያውጅም በውስጡ ግን ወርቁ ምንድን ነው? የአሳይለም ፕሮሰሱን የጥገኝነት ፕሮሰሱን በጣም አጥብቀውታል። የቤተሰብ መገናኘቱን ሁኔታ ጥገኝነት ጠይቆ እዚህ ቤተሰብ ማምጣቱንም ለመቶ ሰማንያ ቀን ታግዷል። ስለዚህ ጥገኝነት ማመልከቱ ህጉ ባይለወጥም መንገዱን ግን አጥብቀውታል። ይሄ ማለት ምንድን ነው? አሁን በኢንተርቪው ጊዜ አርባ አምስት ደቂቃ የነበረው ኢንተርቪው አሁን ሶስት ሰዓት ይሆናል። በጣም በጣም ብዙ መረጃዎች ሊጠይቁ ይችላሉ ማለት ነው። እስካሁን ስልሳ አምስት በመቶ የነበረውን የመስጠት ሁኔታ ማለት አሳይለም ያመለክት ጥገኝነት የሚሰጥበትን እድል የሚያገኘውን ይቀንሳል ማለት ነው። በመረጃ ደረጃ ደግሞ በጣም ብዙ መረጃዎች ሊጠይቁ ነው ማለት ነው። ሁለተኛ ደረጃ አሁን የሚም እንዳለችው ሊያባረሩ የሚችሉ ወንጀሎች አሉ፣ የማይችሉ ወንጀሎች ነበሩ። አሁን አይተው እንዳላየ ያለፏቸውን ትናንሽ ወንጀሎች ማለት ግሪን ካርድ ያገኘ አሳይለም ያገኘ ሰው አሁን ግን ድሮ ያባረሩት ወንጀሎች አሁን ያባረሩታል ማለት ነው። በሶስተኛ ደረጃ ደግሞ የግሪን ካርድን እንደ ቋሚ ቪዛ እንደ መመላለሻ ቪዛ አድርገው የሚያስቡ ሰዎች ነበሩ። ስምንት ወር ከሀገር ውጭ ይቆያሉ፣ አራት ወር እዚህ ይቆያሉ። ወይም ዘጠኝ ወር ከሀገር ውጭ ይቆያሉ፣ ሶስት ወር እዚህ ይቆያሉ። ይሄ አሁን ይቆማል። በአዲሱ ሕግ መሰረት ማለት የነበረውን ሕግ ነው በጥብቅ የሚያስፈጽሙት ማለት። ስለዚህ እዚህ ሀገር በዲቪም ሆነ በቤተሰብ በኩል ግሪን ካርድ አግኝቶ ኢትዮጵያም ሆነ ሌላ ሀገር ቆይቶ እዚህ ሀገር ብቻ ያችን በስድስት ወር ወይም በዓመት መጥቶ እዚህ ሁለት ወር ሶስት ወር ቆይቶ የሚመላለሰውን ሰው ከቦርደር ሊመልሱት ይችላሉ ወይንም ደግሞ የዲፖርቴሽን ክስ በፍርድ ቤት ይከሱት እና ግሪን ካርድ እንዲያጣል ያደረጉት ይችላሉ ማለት ነው። ሌላው ነገር ደግሞ የሚያለችውን እየደገምኩ ያለሁት ምክንያቱም በደንብ ለማብራራትም ያህል ማለት። እና እስካሁን አይተው እንዳላየ የሚያልፏቸው ነገሮች ነበሩ። አሁን እንደዛ ያደረገውን ሰው አይ የሀገርህን ፓስፖርት ከጠየቅ ወይም የሀገርህን ፓስፖርት እንኳን ባትጠይቅ፣ በአሜሪካ የመውጫ ፈቃድ በትራቭል ዶክመንት ወደ ሀገርህ ስለሄድ ጥገኝነት የጠየክበት ምክንያት ከዚህ በኋላ የለም ማለት ነው። ሀገር በሰላም መኖር ትችላለህ ብለው ግሪን ካርዱን ሊቀሙት ይችላሉ ማለት ነው። በአጠቃላይ የዚህ ህግ ዋናው መንፈሱ ምንድን ነው? እዚህ በግሪን ካርድ ሆነ በሌላ ያሉትን ሰዎች ቁጥራቸውን የሚቀነስበትን መንገድ መፈለግ በወንጀልም ሆነ በተለያየ መንገድ እነዚህ ሰዎች ያገኙትን መንገድ ላይ ደግሞ ያሉትን በማመልከት ደረጃ ላይ ያሉትን ደግሞ እነሱን እንዳያገኙ ማጥበቅ። በሶስተኛ ደረጃ ደግሞ እምቢ እንኳን ተብለው አይተው እንዳላየ ያለፏቸው በቤተሰብ ምክንያት ወንጀል ስላልሰሩ ወይም አላረለክ የዛቸው እምቢ ተብለው ግን እነሱ ማባረር ቅድሚያ አልነበረም ለኦባማ አድሚኒስትሬሽን። እውነቱን ለመናገር ለቡሽ አድሚኒስትሬሽን። ይሄ መንግስት ግን አሁን እነዚህ ኬዛቸው እምቢ ተብሎ ሶስት አራት አምስት ዓመት የቆዩትን ሰዎች ወንጀል እንኳን ባይሰሩ እነሱን ለማባረር ነው ዋናው መንፈሱ። ደግሜ የምንብለው ቁጥር መቀነሱ ከሌላው አንጻር ደግሞ ቁጥር ከመቀነሱ ጋር የተያያዘ ነው። የቤተሰብ በዓለም አቀፍ ህግ መሰረት አንድ ሰው ጥገኝነት ካገኘ ቤተሰቡን በቅድሚያ ቶሎ አምጥቶ ከቤተሰቡ ጋር አንድ ላይ ሆነው እንዲኖረው ማለት የፋሚሊ ሪዩኒየንን ይሄን የአሜሪካ መንግስት ብቻ ሳይሆን የዓለም አቀፉ የሬፊጂ አግሪመንት የሚደነግገው ነው። ያንን ማፋጠን ላይ ነው የእያንዳንዱ ሀገር ግዴታ የገባው አሜሪካ ያን ግዴታ የገባች እና እንደውም በጣም ብዙ ጥገኞችን ስደተኞችን ያስጠጋች ሀገር ናት። አሁን ግን ያንን ቁጥሩን ብቻ መቀነስ ሳይሆን ለመቶ ሰማኒያ ቀን በሯን ዘጋች ማለት ነው አሜሪካ። እንደዚህ አይነት ነገሮች ናቸው ያሉት፣ ከዚህ በፊት የወጡትን ህጎች በጥብቅ መተርጎም ማለት ነው። ይሄ ነው አሁን እየተካሄደ እዚህ ላይ አንዲት ነገር ልጨምርበት ስላሳሰበኝ ና አንኳርም ነው ብዬ ስለማስብ ነው። እንደውም ዛሬ መጥቶ ሳጠናው ነበር ምንድን ነው ኢንአድሚስብሊቲ የሚባል አንድ ነገር አለ። በህግ ለምሳሌ ቀላል ነገር የሚመስለን አንድ ሰው እዚህ ሀገር ለመምጣት መጀመሪያ ገና ሲያስብ፣ የቱሪስት ቪዛ ሲያመለክት ሀሰተኛ የሆነ ነገር ተናግሮ ቢሆን እንደገና ያ ነገር በቃ አለፈ አለቀ ብሎ ነው እዚህ ሀገር ከገባ በኋላ የሚያስበው። አንደኛው በጣም የሚያሳስበው ነገር አንድ ለኢሚግሬሽን ወይንም እንደገና ለተለያየ እንደ ሶሻል ሴኩሪቲ ሊሆን ይችላል፣ ዌልፌር ለማግኘት ሊሆን ይችላል ሀሰት የሆነ ነገር የተናገረ ሰው በዛ ነገር ላይ ከባድ ማዕቀብ እንደሚያደርግ ና እንዲህ አይነቱ ነገር ከሀገርም ሊያስባረር የሚችል ነገር እንደሚሆን አዲስ ከወጡት መመሪያዎች ውስጥ ያየናቸው ናቸው። ምን አይነት ምን ማለት ነው? ለምሳሌ አንዳንድ ይቅር የሚባሉ ና አንዳንድ ደግሞ ይቅር የማይባሉ ውሸት ነገሮች የተናገሯቸው ይኖራሉ። አሁን እነኚህ ነገሮች ላይ በማጥበቅ ዲፖርት የማድረጊያ መንገድ እንደሚሆኑ ነው የገለጸው። በሁለተኛ ነገር የአሜሪካን በአጠቃላይ የኢሚግሬሽን ሲስተሙ ፋሚሊ ቤዝድ ነው። ማለት የቤተሰብ ዩኒቲ፣ ቅድም ወንድሜ እንዳለው የፋሚሊ ዩኒቲ፣ ያ ቤተሰብን መልሶ ማገናኘት ከግምት ያስገባ ነው፣ ቤተሰባዊ ነው። ስለዚህ ለምሳሌ ሲቲዘን የሆነ ዜጋ የሆነ ሰው ውጭ ላለ ለወንድምና ለእህቱ ሊያመለክት ይችላል። ለወላጆቹ ሊያመለክቱ እንደገና ወላጅ ሆነው ልጆቹ እድሜያቸው ከፍ ያለም እንኳን ቢሆኑ ሊያመለክቱ ይችላሉ። በእንዲህ አይነት መልክ ነበር። ነገር ግን ፕሬዚዳንቱ ልክ አሁን ለምሳሌ ካናዳ እዛ አይነት ኢሚግሬሽን ሲስተም አለው። ሜሪት ቤዝድ ወይንም በቤተሰባዊ ግንኙነቶች የተመሰረተ የኢሚግሬሽን አይነት ሳይሆን ከሙያና ከኳሊፋይድ ከሆነ ማለት አንጥሮ አንጥሮ ማለት ነው ቤተሰብን በማይሰበሰብ አይነት ሁኔታ ኢሚግሬሽኑ በዛ መንገድ እንዲዋቀር ሀሳቡ እንደሆነ ፕሬዚደንት ትራምፕ ተናግሯል። አንደኛው ይሄ ከሚቀየረው ነገር ማለት ነው። ይሄንን እንግዲህ በአጠቃላይ ያለውን ነገር ይሄንንም ደግሞ በማስታከክ ኮንግረስ ውስጥ ታም ካርተን የተባለው እንደራሴ አንድ ቢል አስገብቶ ነበረ እና ያስገባው ብዙ አይነት የቤተሰባዊ አሁን ቅድም የዘረዘርኳቸው አይነት ማመልከቻዎችን በሙሉ ውሱን አድርጎ አንድ ዜጋ የሆነ ሰው ምናልባት ለሚስቱና ከአስራ ስምንት ዓመት በታች ላሉ ልጆች ብቻ የሚያመለክትበት ሌላውን ግን ቤተሰባዊ ግንኙነትን የሚያስወግድበት አይነት ነገሮችን እንኮዲስ አርጓል። አሁን ያ ማለት ህግ ሆነ ማለት አይደለም፣ ግን ነገሮች ወዴት አይነት ነገር አዝማሚያውን ያመላክታል። እነኝህን ነገሮች ጨምሬ ለመናገር ስለፈለግኩ። መልካም፣ በጣም አስፈላጊ ጭብጦች ናቸው። ወደ ካናዳ ልሻገር፣ ወደ ቶሮንቶ ህጉ ከስር መሰረቱ ዩናይት ስቴትስን ይመልከት፣ እዚህ ዩናይት ስቴትስ ውስጥ ይርቀቅ፣ ይውጣ፣ ተፈጻሚነቱም እዚሁ ዩናይት ስቴትስ ውስጥ ይሁን እንጂ በጓሮ ብር ካናዳንም ተመልክቷል። ጎረቤት ካናዳ አንዳንድ ጊዜ እዚህ ዩናይት ስቴትስ የሚፈጠሩ ነገሮች እንደሚመለከቷት ሁሉ የስደተኞች ፍልሰት እንደ አዲስ በብዛት ታይቷል። የእነሱን ህይወት ያናጋል ብለው የፈሩ ቤተሰቦች፣ ግለሰቦች ፈጥነው ለመሄድ በሚያደርጉት ጥረት እጅግ በበረታ ቅዝቃዜ እስከ አካል ጉዳት እስከ መታመም የደረሱበት ሁኔታ በዜናዎች ተዘግበዋል ምን አይነት አንድምታ ፈጥረዋል በካናዳ የስደተኞች ኢሚግሬሽን ህግ ላይ ተክሌ አመሰግናለሁ አሉላ በህግ ደረጃ የተለወጠ አዲስ ነገር የለም ግን በአሰራር በፕራክቲስ አንዳንድ ለውጦችን ትመለከታለህ ለምሳሌ ዋነኛው በካናዳና በ አሜሪካ መካከል ያለው የስደተኞችን ጉዳይ የሚመለከተው የዚህ የሴፍ ሰርድ ካንትሪ አግሪመንት ይባላል። የሦስተኛ ደህንነታቸው የተረጋገጠ አስተማማኝ ሀገሮች መካከል ያለ የሁለቱ ስምምነት ማለት ነው። አሜሪካን የመጣ ቀድሞ አሜሪካን ያመልክት፣ ካናዳ የመጣ ደግሞ ቀድሞ ካናዳ ማመልከት አለበት የሚል ስምምነት አለ እና ብዙ ጊዜ ከአሜሪካ ወደዚህ በተለይ በምድር በመኪና ወይም በአውቶብስ ወይም በባቡር ስትሻገር ስደተኝነት ለመጠየቅ ከሆነ ካናዳ ውስጥ ቤተሰብ እዚህ ካናዳ ከሌለህ በስተቀር የካናዳ መንግስት አይቀበልህም ወይም ደግሞ ለአቅመ አዳም ያልደረሰ ለአቅመ ሔዋን ያልደረሱ ልጆች ካልሆነ በስተቀር አይቀበሉም፣ ካናዳዎች ወይም ደግሞ የተለየ ልዩ ኬዝ ካልሆነ በስተቀር አይቀበሉም ነበር። አሁን ግን ትራምፕ ከተመረጠ በኋላ በወጣው የአስፈጻሚው ልዩ ትዕዛዝ ምክንያት የካናዳ ድንበር ላይ ላላ የማድረግና ቀደም ሲል ስደተኞች ሲያዙ ድንበር ላይ መልሶ ወደ አሜሪካ መመለስ ሁኔታ ነበረ። አሁን ግን ያንን በደንብ ያለማስፈጸምና ስደተኞች እንዲገቡ የመፍቀድ ሁኔታ ታይቷል። ያ ከፍተኛ የሆነ ጫና በካናዳ ፖለቲካ ውስጥም ከፍተኛ ጫና ፈጥሯል። በተለይ በሁለት ቡድን፣ አንደኛው ቡድን ይሄ ስምምነቱ በካናዳና በአሜሪካ መካከል ያለው ስምምነት መሰረዝ አለበት አሜሪካ ከዚህ በኋላ ሴፍ አይደለችም። ቅድም ፍጹምና የሚበገለጿቸው ድንጋጌዎች ምክንያት ለስደተኞች ሴፍ ስላልሆነች ስምምነቱ ተሰርዞ ስደተኞች ያለምንም ችግር መምጣት መቻል አለባቸው የሚል ከፍተኛ የሆነ ጫና ከፖለቲከኞች፣ ከሰብአዊነት ድርጅቶች፣ ሁለት መቶ የሚጠጉ በካናዳ ዩኒቨርሲቲዎች ውስጥ የሚያስተምሩ የህግ መምህራን፣ የተለያዩ የስደተኞች ድርጅቶች፣ አብያተ ክርስቲያናት ደብዳቤዎችን ጽፈው በህግ ማውጫው ምክር ቤት ውስጥም ውይይት ክርክር ነበረ። ከተቃዋሚው ወገን ቅድም እንደገለጽኩት፣ ህጉ ሰስፔንድ ይደረግ ወይንም ደግሞ ይሰረዝ የሚል ይሄ ስምምነቱ፣ በመንግስት በኩል ደግሞ አይ የለም፣ እዛ ደረጃ የሚያስደርስ ችግር አልተፈጠረም እና ህጉ ስራውን እየሰራ ነው። አሁንም ቢሆን አሜሪካ እነዛ ቅድመ ሁኔታዎች ካናዳ አንድ ሀገር ሴፍ ነው የምትልበትን ቅድመ ሁኔታዎች ስለምታሟላ ስምምነቱን አንሰርዝም ያሉበት ሁኔታ ነው ያለው። እንግዲህ ብዙ ቅድም እንደገለጽከው አሉላ ቀደም ሲል የዛሬ አመት አካባቢ ይመጣ ከነበረው ስደተኛ ቁጥር በብዙ እጥፍ በዚህ በጥር የካቲት እና አሁን በማርችም እየመጣ ያለበት ሁኔታ ነው። ቅድም እንደገለጽከው በተለይ በረዶ አሁን እንደምታውቀው በዚህ በሰሜኑ ነፍቀ ክበብ ዊንተር ይባላል እና በረዶ ነው በጣም ከፍተኛ ከአሜሪካ ደግሞ ወደ ሰሜን እየመጣ ብሄድ ቁጥር በረዶ በጣም ጽኑ እየሆነ ነው የሚሄደው። እና ብዙ የዛሬ ወርከ ምናምን አካባቢ ሁለት የጋና ተወላጆች በፍሮስት ባይት ወይንም ይሄ በረዶ እጃቸውን በልቶት ጣቶቻቸውን ያጡበት ሁኔታ ነው የተፈጠረው። እሱ በተለይ እሱ ዜና በአገሪቱ ውስጥ በጣም ከፍተኛ አስደንጋጭ ሁኔታ ፈጥሮ ነበረ። እንግዲህ እንደምታውቀው ለአሜሪካ፣ ለካናዳ ካናዳ ለአሜሪካ እርስ በርሳቸው በጣም ትልቁ የንግድ አጋሮች ናቸው። በቀን ከአንድ ቢሊዮን ዶላር በላይ ተንቀሳቀሳል። በሁለቱ ሀገሮች መካከል ብዙ መቶ ሺህ መኪናዎች ይመላለሳሉ ሰዎችም እና በእርግጥም አንዳንድ የካናዳን የአሜሪካ ሀምሳ አንደኛ ግዛት ነው ይሏታል መሰለኝ እና እና አሜሪካ ውስጥ የሚወጣ እንዲ ያለ ህግ በእርግጠኝነት ካናዳ ውስጥም ከፍተኛ የሆነ አንድምታ አለው እንደውም የፖለቲካ ፓርቲ የተቃዋሚ በዚህ የኮንሰርቫቲቭ የወግ አጥባቂው ፓርቲ ምርጫ ላይ አንዱ መከራከሪያ ሆኖ የተነሳው ይሄ የኢሚግሬሽን ጉዳይ ነው እና ከፍተኛ የሆነ አንድምታ አለው አሉላ መልካም እንግዲህ ይህ አንድምታ በነዋሪዎች ላይ ምን ተጽዕኖ ያሳድራል እንዴትስ ሰዎች ከአንድ ወደ ሌላ የሚዘዋወሩበት ሁኔታ ይፈጠራልን ካናዳን ስናዛምድ እናነሳለን ወዲህ ወደ ዩናይት ስቴትስ እንመለስና የሚ ቀነሳሻቸው አድማጮችን የአክብሮት አቀራረቡን የምናስተዋውቅበትን መንገድ ስለለወጥን ላስታውስ። በድጋሚ እንደ ጠራችሁ በፈቀዳችሁት መንገድ ነው እያስተዋወቅ ያለሁት። የሚ በመጀመሪያው ከሚገኙ ሶስት ዝርዝሮች ውስጥ ቅድም ያነሳሻቸው ጥገኝነት ጠይቀው ያልተፈቀደላቸው ነገር ግን መኖር የቻሉ ሰዎች፣ ሌላ ጊዜ ሊታለፍ የሚችል ወንጀል ፈጽመው የተገኙ ና ዛሬ አደገኛ ሁኔታ ሊከስትባቸው የሚችል ማመልከቻ ፈጽሞ ሳያስገቡ ሁለት አመት ያሳለፉ ሰዎች ሁኔታ እስኪ ፈታ ፈታ አድርገን እንመልከት። እነኝህ ሰዎች ከመጀመሪያው ኢላማ ከሚደረጉት ውስጥ ይመስላሉ። ቀደም ብለሽ በገለሽና ማድረግ የሚችሉት ነገር ይኖር ይሆን? ግለሰቦች ማወቅ ያለባቸው በመብትም ሆነ ከዚህ ህግ ጋር ተያይዘው ራሳቸውን ቤተሰባቸውን ሊጠብቁ ሊያደርጉ የሚችሏቸው ነገሮች ይኖሩ ይሆን? በሶስቱም ውስጥ የህጉንም አፈጻጸም እያዛመድሽ ብታስረጅም። አድማጮች በወቅታዊ የዩናይትድ ስቴትስ የኢሚግሬሽን ጉዳይ ዙሪያ የተሰናዳሩት ሰፋ ያለውን ውይይት በእሁዱ የራዲዮ መጽሔት ተከታተሉ። ለአሁኑ ግን እንግዶችን ለሙያዊ ተሳትፏቸው አመሰግናለሁ። ጊዜ ስትልኝ አሉላ በጣም አድርገን እናመሰግናለን። አንተንም እንግዶችህንም ይሄ በጣም ቆንጆ ርዕስ ስለሆነ እንደውን ቻ አድማጮች ሁሉ እንዲሳተፉበትም እንጋብዛለን ትልቅ ብዙ መረጃ የሚሰጥ